በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ ሀምሳ አራት የአማራ ብሔር ተወላጆች በአንድ ትምህርት ቤት በታጣቂዎች መገደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ አስታወቀ። ይህ ቁጥር እስካሁን የተቆጠረውን አስከሬን መሰረት ያደረገ እንደሆነ ጠቅሶ ቁጥሩ ሊጨምር ይችላል ብሏል። ከዚህ ቀደም በአካባቢው ላይ በነበረ የጸጥታ አለመረጋጋት ምክንያት ጸጥታውን ለመጠበቅ በቦታው የነበረው የመከላከያ ሰራዊት ቅዳሜ ዕለት ቦታውን ለቆ መውጣቱንና ጥቃቱን ፈጽሞታል በሚል የሚጠረጠረው የኦሮሞ ነጻነት ጦር ቦታውን መቆጣጠሩን የገለጸው አምነስቲ እሁድ ዕለት ህጻናት፣ እናቶችና አዛውንቶችን ለስብሰባ ትፈለጋላችሁ በሚል በአንድ ትምህርት ቤት ውስጥ ካስገቧቸው በኋላ ድምጽ ባላቸው መሳሪያዎች እንደገደሏቸው እማኞቼ ናቸው ያላቸውን ከጥቃት የተረፉ የሟች ቤተሰቦች ጠቅሶ በመግለጫው ይፋ አድርጓል። አባቱ እህቱና የባለቤቱ አያት በዚህ ጥቃት የተገደሉበትን እማኝ ማነጋገሩን የገለጸው አምነስቲ ወንድሙን የወንድሙን ባለቤትና ሶስት ልጆቻቸውን በአንድ ላይ ያጣ ሌላ ተጎጂም ማነጋገሩን በመግለጫው አትቷል። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለመንግስት መገናኛ ብዙሀን በሰጡት መግለጫ የሟቾቹን ቁጥር ሰላሳ ሁለት ብለዋል። ጽዮን ግርማ በአምነስቲ ኢንተርናሽናል በአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ የሆኑትን አቶ ፍስሀት ተክሌን በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሀ ተክሌ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንጋ ተብሎ በሚጠራው ቀበሌ ውስጥ በታጣቂዎች በደረሰ የጅምላ ጥቃት ሀምሳ አራት የአማራ ተወላጆች በዘግናኝ ሁኔታ መገደላቸውን ከጥቃቱ የተረፉትን በማኝነት ጠቅሳችሁ ድርጊቱንም ኮንናችሁ መግለጫ አውጥታችኋል። ይህን መግለጫ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ እያመሰገንን እስቲ በመጀመሪያ የዚህን ሪፖርት አጠቃላይ ይዘት ያብራሩልን ዘርስትልን ትናንትና ያወጣችሁት መግለጫ የሚለው በዚህ በኩል ወረዳ ምዕራብ ወለጋ ዞን አካባቢ ውስጥ የሚኖሩ መከላከያ ሰራዊት ከአካባቢ መነሳቱን ተከትሎ ከዛ በኋላ እሁድ ዕለት ከሰዓት ወደ አስራ አንድ ሰዓት አካባቢ ነዋሪዎቹን ሰብስበው ወደ አንድ የአካባቢ ትምህርት ቤት ላይ ወስደዋቸው በጥይት እና በቦምብ እንደገደሏቸው ነው የተረፉት ነዋሪዎች የገለጹልን። በዚህ ጥቃትም እስከ ትናንትናው ድረስ እስከ ሀምሳ አራት ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይረውናል። ብዙዎቹ የአንድ ቤተሰብ አባል የሆኑ ሰዎችም አሉ። ህጻናት፣ ሴቶችና ሽማግሌዎች ያሉበት ነው። ስለዚህ እንደዚህ አይነት ጥቃቶች እንግዲህ የመጀመሪያው አይደለም። በሰሞኑን ራፈርዳ አካባቢ በደቡብ ክልል፣ ሌሎች አካባቢዎችም በሶማሌ ክልልም እንደዚሁ ችግር ነበር። ቤንሻንጉልም መስከረም ላይ እንደዚሁ ችግር ነበር እና መንግስት እነዚህን ታቂ አካባቢ ያሉ አናሳ ቁጥር ያላቸውን የህብረተሰብ ክፍሎች የመከላከሉን እና የመጠበቁን ነገር ማጠናከር እንዳለበት ነው የምንለው። ሌላው ደግሞ በተለይ በዚች አካባቢ ላይ ቅዳሜ ዕለት የነበረው የመከላከያ ሰራዊት እንዲነሳ ተደርጎ ነው ይሄ የተፈጠረው እና አካባቢውን በትክክል ጸጥታው መረጋገጡ ሳይታወቅ የነበረውን መከላከያ ሰራዊት ማንሳት ለዚህ ጭፍጨፋ አጋልጧቸዋል። ለምንድነው የተነሳው? መነሳቱ ምክንያት ነው እና ደግሞ በቂ ጥበቃ ሳይደረግላቸው እንዲነሳ መደረጉ ምርመራ ሊደረግበት ይገባል የሚል ነው አንደኛው ሀሳባችን። በተለያዩ የመንግስት መገናኛ ብዙሃንም ሲገለጽ እንደነበረው፣ እንዲሁም የመንግስት ባለስልጣናት ሲጠቅሱት የነበረው ማንነት ላይ ያነጣጠረ ጥቃት ደርሷል የሚል ነው የእናንተ መግለጫ። በአማራ ተወላጆች ላይ የደረሰ ጥቃት ነው ብላችሁታል። የአማራ ተወላጆች ብቻ በሚኖሩበት አካባቢ ነው ጥቃቱ የደረሰው? እስቲ አብራሩልን። ከአካባቢው ሰዎች እንዳረጋገጥ ነው እና እደሰማ ነው። ያቺ ጋወቃን ከምትባለው አካባቢ ሙሉ ለሙሉ የአማርኛ ተናጋሪ የአማራ ብሔር ሰዎች የሚኖሩበትን የሰፈሩበትን ታሪክ የሚታወቅ ነው። በፊት ከዚህ ከነበረው ድርቅ ጋር መንደር የምትስረታ ምን ተብሎ የሰፈሩ ናቸው እና ሙሉ ለሙሉ በአካባቢው ላይ የኦሮሞ ነዋሪዎች አሉ፣ ግን በዛች ወሰነች ቦታ ላይ ግን ያሉት የአማራ ተወላጆች እንደነበሩና ይሄ መጀመሪያም ጥቃት እንዳልሆነ መከላ ዘላቂ ሰራዊቱም ሰፍሮ የነበረው ከዚህ በፊትም ጥቃት ስለነበር ነው። አንድ ባልና ሚስት ተገለው ተገኝተው በዛ ምክንያት የነበረውን የፀጥታ ችግር ለማረጋጋት የገባ ጸጥታ አካል ነበር። እሱ ለተወሰነ ጊዜ ገብቶ ሲለቅ ነው የተፈጠረው እና የአካባቢው እንግዲህ የአማራ ነዋሪዎች ያሉበት ነው። እሱን አረጋግጠናል ሙሉ ለሙሉ ማለት ነው። ይሄ ጥቃት የተፈጸመው ደግሞ እነሱ ላይ አተኩረው ነው። ምክንያቱም በአካባቢው ላይ ያሉ በዙሪያ ያሉ የኦሮሞ ነዋሪዎች ላይ ምንም አይነት ጥቃት አልደረሰም። ቢያንስ በቅዳሜ ስምምነት ትምህርት ቤት ውስጥ ለስብሰባ ትፈለጋላችሁ ተብለው እንደ ገቡ በመግለጫችሁ ላይም ጠቅሳችኋል። ሌሎችም ከጥቃቱም የተረፉት ሲናገሩ የተሰማው ለስብሰባ ትፈለጋላችሁ የሚል ነው። የአካባቢው ታጣቂዎች ከሆኑ በአካባቢው ያለ የወረዳ የዞን አስተዳደር ያለ ለስብሰባ ትፈለጋላችሁ የሚል ጥሪ ከታጣቂዎች ሲደርሳቸው እንዴት ነው የገቡት የሚለውን ጥያቄ አንስታችኋል። እነዚህ የኦሮሞ ነጻ ውጪ ሰራዊት የሚባሉት ታጣቂዎች አካባቢውን የተቆጣጠሩት ቅዳሜ ዕለት ነው። መከላከያ ሰራዊት ነጥሎ ከወጣ በኋላ አካባቢውን ተቆጣጥረዋል። በራተኛ ቁጥጥር ስር ነው የሚለውን ነገር ለሕዝቡ ሁሉ አረጋግጠውላቸዋል። ከዛ በኋላ በነጋታው ነዋሪውን ለስብሰባ እንፈልጋቸዋለን አሉ። የታጠቁ ኃይሎች ናቸው እነዚህ ሰዎች። ሌላ አማራጭ የላቸው። ምክንያቱም አካባቢው ላይ ያለው የመንግስት ስትራክቸር ምንም ሊከላከላቸው እንደማይችል ያውቁታል፣ ወይም ደግሞ የለም። ስለዚህ የተጠራውን ስብሰባ መሄድ ነበረባቸው። የተወሰኑት ጥቃት ይደርስብናል ብለው የፈሩት በተለይ ወጣትና ወንዶች የሆኑት ብዙዎቹ ሸሽተዋል። ኦልሬዲ የቀሩት ጥቃት አይደርስባቸው አይደርሱባቸውም ብለው የቀሩት ወጣቶች ህጻናት ሴቶች እና በእድሜ የገፉ ሰዎች ናቸው። ወደዛ የሚሄዱት እና ሲጠሯቸውም ከዛ ነው ገምተው የሄዱት። ከዛ በኋላ ትምህርት ቤት ውስጥ እያሉ እንግዲህ በጅምላ እንደተገደሉ ነው እየተነገረ ያለው። ከዛ ከደረሰው ጥቃት የተረፉ አሉ ማለት አስቀድመው ከሸሹት ውጪ ከደረሰው አደጋ የተረፉ ሰዎች አሉ። ከዛ ውስጥ የተረፉ የተወሰኑ ሰዎች እንዳሉ ነው የነገሩኝ። ግን ብዙዎቹ ጉዳት ደርሰውባቸዋል። ወደ ሕክምና ወደ ሌላ አካባቢ ሄደዋል። የተወሰኑበት በትንሽ በቁጥር የተረፉ ሰዎች ከዛ ውጭ ግን በሙሉ የነበሩ ሰዎች እንደ ሞቱ ነው የሚነገረ ቆስለው የተረፉ ሰዎች ምን ያህል ይሆናሉ? ያገኛችሁት መረጃ አለ? ቆስለው ተረፉ ብለው የነገሩን ትናንትና በነበረው መረጃ ማሰባሰብ አንድ ሰው ነው። እሱም ለህክምና ወደ ሌላ ቦታ ይሄዷል፣ ስልክ ለውም ብለውኛል። በጣም ለማን ፈልጌ ነበር። ግን በነገራችን ለግድያውን ዘርት ውሬት ላይ የተፈጸመ እንጂ የሸሹ ሰዎችንም ተከተለ የገደሏቸው ጫካ ውስጥ የተገኙ አስከሬን የመሰብሰብ ነገር ነበረ፣ እና ተቆጥሮ ሊጨምር ይችላል። ስለዚህ የተረፉ ሰዎችም ሊኖሩ ይችላሉ። ያው ዛሬ ነገም ተከታትለን የምናየው ይሆናል። እንግዲህ ከዚህ ሸሽተው የተፈናቀሉ ሰዎች አሉ። የእነሱን በተመለከተ የት ናቸው ያሉት? ቁጥራቸው ምን ያህል ይሆናል? መፈናቀል አልነበረም። ተኩሱና እንትኑ በሌሊትም ሲቆይ እንዳደረ እና ጠዋት ላይ ኦሮሚያ ልዩ ፖሊስ እንደገባ ነው የሰማ ነው ሸሽቱ ወደ ጫካ ነበር ገብቶ የነበረ ህይወቱን ለማትረፍ። እነሱ ሰዎች እዛ አደሩ። የኦሮሚያ ፖሊስ ገባ።

ግን እዛው ቦታቸው ላይ ሆነው ግን ተፈናቅለዋል። ምክንያቱም ብዙ ቤቶች ተቃጥለዋል፣ ንብረታቸው ተዘርፈዋል፣ ቤቶቻቸው ተቃጥለዋል። የተረፉትን ነገሮችና ወደ ሌላ ቦታ አሄዱም፣ ግን ባሉበት ሆነው መኖሪያ ቤት የላቸው። ቁጥሩን በተመለከተ እናንተ ያወጣችሁት መግለጫ ላይ ሀምሳ አራት ሰዎች እንደተገደሉ ጠቅሳችኋል። የኦሮሚያ ክልል ፖሊስ ኮሚሽን በአወጣው መግለጫ ሰላሳ ሁለት ወይም ሰላሳ አራት ነው ቁጥሩ ይላል። እዛ አካባቢ ያሉ ነዋሪዎችም የሚጠቅሱት ቁጥር አለ የአማራ ብሔራዊ ጥንቅናቄ ወይም አብን ደግሞ ቁጥሩን ወደ ሁለት መቶ ያደርሰዋል። እና ቁጥሩን መረጃ በተመለከተ የእናንተን የምርምር ውጤት ይንገሩኝ። ይህን ቁጥር ያገኘነው እንግዲህ ከነዋሪዎቹ ነው እና አስከሬን የመሰብሰብ ስራ ላይ ከተሳተፉት ሰዎች ነው። የአካባቢ ነዋሪዎቹ ነው በምጠርፈው እና እዛው አካባቢ ያገኟቸውን እዛ ትምህርት ቤት ውስጥ ያ ያገኟቸውን አስከሬኖች ቆጥረው የነገሩንን ነው። ጠዋት ስንጀምር ወደ ሀምሳ አካባቢ ሰዎች እንደሞቱ ነበር ሲነግሩን የነበረው። መጨረሻ ላይ ስቴትመንት ለማውጣት በምንዘጋጅበት ወደ ሰማያዊ ማታ ላይ እንደገና መልሰን ስለ ቁጥሩ ስናጣራ ተጨማሪ አስከሬኖች ተገኝተዋል፣ ቁጥሩ አምሳ አራት ደርሰዋል ብለውናል። ሰላሳ ሁለት የሚለው ቁጥር ከኢትዮጵያ ሰብአዊነት ኮሚሽን የተገኘ ይመስለኛል። እሱ ደግሞ ያጣሩበት መንገድ ሊኖር ይችላል። ግን እነሱም እንዳሉት ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። ምክንያቱም ከነበረው ሁኔታ አንጻር ከአንድ ቤተሰብ በዚህ ጥቃት መገደላቸውን ጠቅሰው ነበር እና ከአንድ ቤተሰብ ምን ያህል ሰው፣ ምን ያህል ህጻናት፣ ምን ያህል እናቶች እንደሆኑ ያገኛችሁት ውጤት አለ? ለምሳሌ አንድ ሰው ወንድሙ ወንድሙ ሚስት እና የወንድሙ ልጆች ሶስት ልጆች አንድ ቦታ ላይ እንዳለቁበት ነገረናል። ሌላኛው አባቱን፣ የሚስቱ አያት እና እንደዚሁ በቅርብ ያገባች እህቱ እንደዚህ እንደሞተችበት የነገረን አለ። ይሄ እንግዲህ የተሟላ አደለም። ምክንያቱም ከዚህ በላይ እንደሞቱባቸው ሊኖሩ ይችላሉ። እኛ አጋጣሚ ስልካቸውን አይንተን ያናገርናቸው የነገሩን ነው። ግን ብዙዎቹ ሸሽተው መሄድ ያልቻሉ ህጻናት፣ ሴቶች ና በእድሜ የገፉ ሰዎች ወይም አዛውንቶች ናቸው ብዙዎቹ ቪክቲሞች ወይም በተጎጆች ከአቶ ፍስሀ ተክሌ ጋር ሰፋ ያለ ቃለ ምልልስ ያካሄድን ሲሆን መንግስት ኦነግሸኔ የሚላቸው የኦሮሞ ነጻነት ተሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ የጉሊሶን ጥቃት አልፈጸምንም፣ በንጹሐን ዜጎች ላይ ጥቃት አንፈጽምም በማለት ትላንት ለአሜሪካ ድምጽ ማስተባበላቸውን ጠቅሰን ጠይቀናቸው ነበር። እነሱ እዚህ ውስጥ የለንበትም ብለዋል። ነዋሪዎቹ ደግሞ በቦታው ላይ የነበሩና ጉዳት ደርሰብናል የሚሉ ሰዎች ደግሞ የመጡት ታጣቂዎች ራሳቸውን በሆነች ሸኔ ነን ብለውናል። አካባቢያችን በሆነ ሸኔ ጦር ቁጥጥር እንደዋለ ነግረውናል። ስለዚህ ጉዳት ያደረሱ ሰዎች ራሳቸውን በዛ ስም ነው የጠሩት እነሱ ናቸው አደሉም? በእርግጥ የሚለው ነገር ማጣራት ሊያስፈልገው ይገባል። ግን ለነዋሪዎች የነገሯቸው ግን ኦሮሞ ነጻነት ጦር ሰራዊት ነ ብለው ያሉ ሰዎች ናቸው የሚያደርጉት። ሰባዊ መብትን የማክበርም ሆነ የማስከበር ኃላፊነት የመንግስት ነው ያሉት አቶ ፍስሐ ተክሌ ይህንን ኃላፊነት ለመወጣት ደግሞ ጥቃቶቹ ከመድረሳቸው በፊት መከላከል በማድረግ ከደረሱም በኋላ እንዳይደገሙ ተጠያቂነትን በማረጋገጥ ቁርጠኝነቱን በማሳየት መወጣት አለበት ብለዋል። ይህን ባለማድረጉ እንዲህ ያሉ ተደጋጋሚ ጥቃቶች በዜጎች ላይ መድረሱ መንግስት ዜጎቹን የመጠበቅ ኃላፊነቱን ሙሉ ለሙሉ እየተወጣ አለመሆኑን ማሳያ ነው ብለዋል። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት የተፈጸመውን የዘር ማንነትን የለየ የተባለ ጥቃት በፌስቡክ ገጻቸው ላይ ያወገዙት ጠቅላይ ሚኒስትር አብይ አህመድ የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃ እየተወሰደ መሆኑን ማስታወቃቸውን መዘገባችን አይዘነጋም።